ዶናልድ ትራምፕ ከስደተኞች አንጻር የሚከተሉት ፖሊሲ እንደሚያሳስባቸው የገለጹት ቪኦኤ ያነጋገራቸው ኢትዮጵያውያን አስተያየት ሰጪዎች ነገ በሚካሄደው ፕሬዝደንታዊ ምርጫ ሂለሪ ክሊንተን ማሸነፋቸውን ነው እኔ እምመርጠው ብለውታል። የዩናይትድ ስቴትሱን ምርጫ በትኩረት የሚከታተሉት ምሳሌ የሚሆን ዲሞክራሲያዊ የምርጫ ሂደት በመሆኑ እንደሆነም ገልጸዋል። እስክንድር ፍሬው በተለይም የአዲስ አበባ ዩኒቨርሲቲ ወጣቶችን አነጋግሮ ተከታዩን ዘገባ አስተላልፏል። በነገ እለት የሚካሄደው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ እንደ በርካታ የዓለም አካባቢዎች ሁሉ እዚህ በኢትዮጵያም ትኩረት መሳቡ አልቀረም። ድምፅ የመስጠት መብት ባይኖራቸው እንኳን ድጋፋቸውን የሚገልጹለት እንዲያሸንፍ የሚመኙለት እጩ እንዳላቸው ያነጋገርኳቸው አስተያየት ሰጪዎች ገልጸዋል። ሂደቱን የመከታተላቸው ምክንያት፣ የትኩረታቸው መነሻ የአሜሪካ ተጽዕኖ የመፍጠር አቅምና የምርጫው ዲሞክራሲያዊነት መሆኑንም ተናግረዋል። በጂኦግራፊና አካባቢያዊ ጥናት የሶስተኛ ዓመት የፒኤችዲ ተማሪ መሆኑን ያስታወቀው መዚድ ካሳ ይህንኑ ያብራራው። እንደ ሞደል ብንጠቀምበት ወይም እንደ ሞደል ሊሆን ስለሚችል ስለምናምን ነው ምሳሌ ለመሆን ስለሚችል ምክንያቱም ሞሮለስ በዚች ፕላኔት ላይ የተሻለ ዲሞክራቲክ የሆነ ሁኔታ ያለባት ሀገር አሜሪካናት ተብሎ ይታሰባለም ነውም ኢንፋክት ኢትዮጵያኖች የአሜሪካን የምርጫ አስተሳሰብ ብናራምድ እጅግ በጣም የተሻለ ደረጃ እንደርሳለን ብዬ አስባለሁ። ካነጋገርኳቸው የአዲስ አበባ ዩኒቨርሲቲ ተማሪዎች አብዛኛዎቹ ከዶናልድ ትራምፕ ይልቅ የሂላሪ ክሊንተንን ማሸነፍ እንደሚመርጡ አስረድተዋል። የሁለተኛ ዓመት የፍልስፍና ተማሪ የሆነችው ማህሌት ታበራ ምላሿ ፈጣንና ግልጽ ነው። ሂላሪ ክሊንተን። ምክንያትሽ ጠንቅ ስለሆነች ሲሆነች ከሰውየ የበለጠ በራስ መተማመን ስላላትና እቅዶቿም አሪፍ ስለሆኑ። እቅዶች ሲባል የትኞቹን እቅዶች ማለት ይችላል? አስተያየቶች እኔ ዲቤታቸውን አዳምጫ ነበር። የዶናልድ ትራምፕ አስተያየቶች፣ አስተያየቱ ደስ አይለም ያለው ይሄ ግንብ ምናምን የሚለው ነገር የሜክሲኮ እና ካለው አንፃር እሷ ሴትም ስለሆንኩኝ ኮንፊደንሷን ስለወደድኩላት ዲቤቷን ላይ ጠንካራ ስለሆነች ክርክሮች ላይ ያ ክርክር ግን በአሜሪካ ላይ ሊከተሉ ይችላሉ ብለሽ ከምታስቢ ፖሊሲ አንፃር በኢትዮጵያ ላይ ከእሱ አንፃር ሳይተሸዋል ለምሳሌ አሜሪካን ፕሬዚዳንት ነው የምትሆነው ያው ኢኮኖሚያቸው ነው አፍሪካ ላይ የሆነ ኢንፍሉወንስ ይኖራቸዋል እንጂ በቃ እነሱ አሜሪካ ላይ ነው ምን ለምንኛ ስለ አፍሪካ ለምን እናስባለን፣ ፕሬዚዳንትነት ሆነ አሜሪካ እስከሆነ ድረስ ማለት ነው። እኔ እንደዛ ነው የማልኩ። ሮብ ስትነቂ ዶናልድ ትራምፕ የአሜሪካ ፕሬዚዳንት ሆነው ተመረጡ የሚል ዜና ብትሰሚ ምን ስሜት ያሳድበሻል? እንግዲህ ለአሜሪካኖች አራት አመቱ ቻሉ ያሉ ትላለው ማለት ነው። በዚሁ ዩኒቨርሲቲ የፍልስፍና የሁለተኛ አመት ተማሪ የሆነው ሀብታሙ ማርቆስ ተመሳሳይ ሀሳብ አንጸባርቋል። እኔ ክሊንተን ብትመረጥና ና እሷ ብታሸንፍ ደስ ይለኛል። ከምታነሳቸው ነገሮችም አንጻር ልምድም አላት ብዬ አስባለሁ ከብዙ አቅጣጫ እና ለዛ እሷ ብታሸንፍ አሸንፍ አሪፍ ይመስለኛል። በፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል የሶስተኛ አመት ተማሪ የሆነችው አህላም አወል ደግሞ ሂላሪ ክሊንተን በስደተኞች ላይ የሚከተሉት ፖሊሲ ከዶናልድ ትራምፕ እንደሚሻል ታምናለች። ሞር ዲሞክራቲክ ነች። ለስደተኞች ያላት አመለካከት ጥሩ ይመስለኛል። ዶናልድ ትራምፕ በጣም ኮንዘርቫቲቭ ና ወግ አጥባቂ የሚባለው ነውና አሜሪካ ያውን ኔሽን ኦፍ ኢሚግራንትስ እንደመሆኗ መጠን ለስደተኞች ሀገር አይ፣ ስደተኞች ሀገር እንደመሆኗ መጠን ለስደተኞች ያለውን ቫሊዩ በጣም ይቀንሰዋል ብዬ አስባለሁ እና ከብዙ አሜሪካ ከብዙ ሀገሮች ጋር ያላትን ሪሌሽን ሊያበላሸው ይችላል ብዬ አስባለሁ። እሷ ለአሜሪካ ሴት መሆኗም አዲስ ኤክስፒሪየንስ ሊያመጣ ይችላል በሚል አስባለሁ። ግን እዚህ ላይ አንቺ የስደተኞች ጉዳይ ለምን ያሳስብሻል? ዘመዶች አሉሽ አሜሪካ የሚኖሩ? አንቺ ወደፊት አሜሪካ መኖር ትፈልግ ያለሽ ወይስ አጠቃላዩን ነገር ነው ያገሻለሽ? ዘመዶች አሉኝ። አሜሪካ ለመኖር ሀሳብ የለኝም። ግን ያው ሲጀመር ስደተኞች ነው አገሯን የመሰረቷት። ስለዚህ ይሄን ያህል የጠበቀ ፖሊሲ ሊኖራቸው አይገባም ብዬ አስባለሁ። አለፍ አለፍ እያልኩ ያነጋገርኳቸው የአዲስ አበባ ዩኒቨርሲቲ ተማሪዎች ከዶናልድ ትራምፕ ይልቅ ሂላሪ ክሊንተን እንዲያሸንፉ ይመኛሉ። ዶናልድ ትራምፕ የሚል የማስተዋወቂያ አስክሪቢቶ የያዘችው ወጣት ሳትቀር የምመኘው ክሊንተን እንዲያሸንፉ ነው ብላኛለች። እርሷም ሆነች ሌሎች አስተያየት ሰጪዎች ካስቀመጧቸው ምክንያቶች አንዱ ደግሞ በዶናልድ ትራምፕ የስደተኞችና የውጭ ጉዳይ ፖሊሲ ላይ ያላቸው ጥርጣሬ ነው። በእርግጥ የፕሬዝዳንቶች መቀያየር መሰረታዊ የሆነ የፖሊሲ ለውጥ ሊያመጣ ይችላል ወይ? በዚህና በተያያዥ ጉዳዮች ላይ ከአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ጋር ያደረግኩትን ቃለ ምልልስ በነገው ዕለት ይዤ ቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።